ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 14 2013 ዓ.ም ዝግጅታችን ጀመረ። ፕሬዝዳንት ባይደን ለ100 ሀገራት ለመለገስ ቃል የገቡትን ተጨማሪ 500 ሚሊዮን የፋይዘር ክትባት በመጪው ነሐሴ ወር መሰራጨት እንደሚጀምር ተገለጸ። በሰሜን ኢትዮጵያ እየተካሄደ ያለው ግጭት በሁለት ክልሎች መካከል ያለ ግጭት ሳይሆን በፌዴራል መንግስቱና አሸባሪ ባሉት ህወሓት መካከል ነው ሲሉ የሶማሌ ክልል ርዕሰ መስተዳደር አቶ ሙስጠፌ ኡመር ተናገሩ። በአፋር በኩል ወደ ትግራይ የምግብ ተራድኦ ይዘው ሲንቀሳቀሱ በነበሩ ተሽከርካሪዎች ላይ ህወሓት ወታደራዊ ጥቃት መሰንዘሩን ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። እነዚህንና ሌሎች ጉዳዮችን ያካተቱ ዘገባዎችን በምሽቱ ታደምጣላችሁ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ ዓርብ በአህዱ ራዲዮ 943 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ስጥልኝ፣ እንደምናመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂ ይታየ ነኝ። ዩናይትድ ስቴትስ ለአፍሪካ የምትለግሰውን የኮቪድ-19 ክትባት በተመለከተ በተካሄደ የበይነ መረብ ውይይት ላይ ሀገሪቱ 25 ሚሊዮን ገደማ ክትባቶችን ከባለ ድርሻ አካላት ጋር በመተባበር ለአፍሪካ ሀገሮች በማድረስ ላይ መሆኗ ተገልጿል። በተጨማሪም የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ለ100 ሀገሮች ለመለገስ ቃል የገቡት 500 ሚሊዮን የፋይዘር ክትባትም ከቀጣዩ ወር ጀምሮ እንደሚሰራጭና ከዚህም አፍሪካ ከፍተኛ ቁጥር ያለው ክትባት እንደምታገኝ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽ እና የጤና ደህንነት አስተባባሪ ጌል ስሚዝ ተናግረዋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትናንት ማክሰኞ የዲሞክራሲያዊት ኮንጎ ሪፐብሊክ ፕሬዚደንት ፌሊክስ ሽሴኬዲን አነጋገሩ። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ ባወጡት መግለጫ እንዳሉት ሚኒስትር ብሊንከንና ፕሬዚደንት ሺሴኬዲ ስለ ሁለቱ ሀገሮቻቸው የተጠናከረ ግንኙነት ውይይት አድርገዋል። ዩናይትድ ስቴትስና ኮንጎ በሰላምና በብልጽግና ዙሪያ በጋራ ለመስራት የገቡትን ቃል ለማጎልበት መስራታቸውን እንደሚቀጥሉም ተነጋግረዋል። የኮንጎ ፕሬዚደንት ሙስናን ማስወገድ፣ ዲሞክራሲያዊ ተቋማትን ማጠናከር ለሰላም፣ ለሰብአዊ መብቶችና ለተጠያቂነት መከበር ብሎም የሕዝቡን ጤና ጥበቃ ማሻሻልን ጨምሮ የያዟቸውን የለውጥ አጀንዳዎች እንደሚደግፉ የውጭ ጉዳይ ሚኒስትር ብሊንከን ገልጸውላቸዋል። የኮንጎ ፕሬዝደንት በወቅቱ የአፍሪካ ሕብረት ሊቀመንበርነታቸው የያዙትን አመራር ሚኒስትር ብሊንከን ያደነቁ ሲሆን በሕብረቱ ሊቀመንበርነታቸው ዘመን የተፈጥሮ አካባቢ ጥበቃንና የአየር ንብረት ቀውሶችን ጉዳይ አንዱ ቅድሚያ ትኩረታቸው ማድረግ እንደሚገባም ተወያይተውበታል። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ መግለጫ አክሎም በማሽቆልቆል ላይ ያለው የኢትዮጵያ የትግራይ ክልል ሰብአዊ ሁኔታ ዩናይትድ ስቴትስን አብዝቶ እያሳሰባት መሆኑን የውጭ ጉዳይ ሚኒስትር ብሊንከን በአጽንኦት ለኮንጎ መሪ የገለጹላቸው መሆኑንና ግጭቱን በማርገብ እንዲሁም ታላቁ የኢትዮጵያ ህዳሴ ግድብ ዙሪያ ያለውን ውዝግብ በመሸምገል ረገድ የአፍሪካ ህብረት ሚና ትልቅ ስፍራ የሚሰጠው መሆኑን ለህብረቱ የወቅቱ ሊቀመንበር ለኮንጎ ፕሬዚደንት አጥብቀው እንዳሳሰቡ መግለጫው ጨምሮ አመልክቷል። ዩናይትድ ስቴትስ ሶማሊያ ውስጥ ባልሸባብ ታጣቂዎች ላይ የአየር ጥቃት ማድረሷ ተዘገበ። በስድስት ወር ጊዜ ውስጥ ለመጀመሪያ ጊዜ የተካሄደው የአየር ጥቃት በአልሸባብ ታጣቂዎች ጥቃት ለተከፈተባቸው የሶማሊያ ኃይሎች እገዛ ለማድረግ ማማከርና መርዳት በሚለው ተልእኮ መሰረት የተወሰደ ያንድ ጊዜ እርምጃ መሆኑን የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቋል። ትናንት ቀደም ብሎ የሶማሊያ ባለስልጣናት የአየር ጥቃቱ መካሄዱን ይፋ ካደረጉ በኋላ ተከትሎ የዩናይትድ ስቴትስ የመከላከያ ሚኒስቴር ባወጣው መግለጫ ከዋና ከተማዋ ከሞቃዲሾ 580 ኪሎ ሜትር ርቀት ላይ በምትገኘው ጋልካዮ አካባቢ ኃይሎቻችን አንድ ጊዜ ጥቃት አካሂደዋል ሲል አረጋግጧል። አንድ የፔንተገን ባለስልጣን ለቪኦኤ በሰጡት ቃል ሶማሊያ ውስጥ የዩናይትድ ስቴትስ ወታደሮች የሌሉ ቢሆንም እርምጃውን የወሰድነው የዩናይትድ ስቴትስ አጋር ኃይሎችን ከጥቃት መከላከልን በሚፈቅደው እና አሁንም ስራ ላይ ባለው ስልጣን መሰረት ነው ብለዋል። የትናንቱ የአየር ጥቃት ዩናይትድ ስቴትስ ከስድስት ወራት በኋላ በአልሸባብ ላይ የወሰደችው የመጀመሪያና ፕሬዚደንት ጆ ባይደን አስተዳደሩን ከተረከቡ ወዲህም የተወሰደ የመጀመሪያ እርምጃ መሆኑ ተገልጿል። በኮቪድ-19 ዜና ፋይዘር እና ባዮንቴክ ኩባንያዎች ለአፍሪካ ሀገሮች የሚውሉ የኮቪድ-19 ክትባቶችን ለማምረት ከአንድ የደቡብ አፍሪቃ ኩባንያ ጋር ስምምነት ላይ መድረሳቸውን ዛሬ አስታወቁ። በዚህም መሰረት ደቡብ አፍሪካ ኬፕታውን ከተማ ያለው ባዮቫክ ኢንስቲትዩት የተባለው ተቋም እንደ አውሮፓውያን አቆጣጠር ከሚቀጥለው 2022 ዓመተ ምህረት ጀምሮ በአመት 100 ሚሊዮን የኮቪድ-19 ክትባቶችን ማምረት እንደሚጀምር ነው ያመለከቱት። አፍሪካ ውስጥ ቢያንስ የመጀመሪያውን ክትባት የተከተበው ሰው ብዛት ከአጠቃላዩ የአህጉሪቱ 1.3 ቢሊዮን ሕዝብ ውስጥ ሁለት ከመቶም የማይሞላ መሆኑን የአፍሪካ የበሽታ መቆጣጠሪያና መከላከያ ማዕከሎች ያስታወቁ ሲሆን ፋይዘርና ባዮንቴክ ከደቡብ አፍሪካው ኩባንያ ጋር የደረሱት ይህ ስምምነት አህጉሪቱ ያለባትን የክትባት እጥረት ወደፊት ለመቅረፍ የሚረዳ መሆኑን የተጠቆመው ባዮቫክ ከአውሮፓ የሚላኩለትን የክትባት ንጥረ ነገሮች ተቀብሎ እያደባለቀ በመርፌ ብልቃጦች ሞልቶ በማዘጋጀት ለ54ቱ የአፍሪካ ሀገሮች ያከፋፍላል ተብሏል። የፋይዘር ዋና ሥራ አስፈጻሚ አልቤርቶ ቡረን ዛሬ በሰጡት መግለጫ ከአሁን ቀደም ኩባንያቸው ለተለያዩ ባለጸጋ ሀገሮች አብዛኞቹን የሚያመርታቸውን ክትባቶቹን በሽያጭ ሲያቀርብ መቆየቱ፣ ሲታወስ፣ በዚህ መግለጫቸው ዓላማችን ክትባቶቹን ለአፍሪካ ሕዝብ በሙሉ ማዳረስ ነው ብለዋል። ጆንሰን ኤንድ ጆንሰን ኩባንያም በተመሳሳይ መንገድ ደቡብ አፍሪካ ውስጥ ክትባቶቹ እየተዘጋጁ እየቀረቡ ሲሆን በየዓመቱ ከ200 ሚሊዮን በላይ ክትባቶች የማምረት አቅም እንዳለው ተገልጿል። የሚመረቱት ክትባቶች በአሁኑ ወቅትም በአህጉሪቱ ዙሪያ እየቀረቡ መሆናቸው ታውቋል። በሌላ ዜና በአንድ ጊዜ የሚሰጠው የጆንሰንን ጆንሰኑ የኮቪድ-19 መከላከያ ክትባት አዳዲሶቹን የኮሮና ቫይረስ ዝርያዎች የመከላከል አቅሙ ዝቅ ያለ ሳይሆን እንደማይቀር አንድ ጥናት ጠቆመ። ኒውዮርክ ዩኒቨርሲቲ የሕክምና ትምህርት ቤት ባካሄደው ጥናት ከዚህ ድምዳሜ ላይ የደረሰው ከበጎ ፈቃደኞች በተወሰዱ የደም ናሙናዎች ላይ በተደረገ ምርመራ እንደሆነ ነው የገለጸው። ዋናው የጥናቱ መሪ ናታንኤል ላንዳው በሰጡት ቃል የጆንሰንን ጆንሰን ክትባቱ በሁለት ጊዜ በሚወጉትና በተለየ መንገድ በተሰሩት በፋይዘር እና በሞደርና ክትባቶች ደረጃ የመከላከል አቅም እንደሌለው ነው የገለጹት። ይህ የኒውዮርክ ዩኒቨርሲቲ ጥናታዊ ሪፖርት ትናንት በኢንተርኔት የተሰራጨ እንጂ በአቻ ተመራማሪዎች ተጠንቶ ያልወጣ መሆኑንና በሳይንሳዊ ምርምር መጽሔቶች ላይ ያልታተመ እንደሆነ ዘገባው ጨምሮ አውስቷል። በተጨማሪም በተጨባጭ መሬት ላይ ያለውን የክትባቱን ውጤታማነት ደረጃ እንደማያንጸባርቅም አክሎ ጠቅሷል። ይህ በዚህ እንዳለ ዩናይትድ ስቴትስ ውስጥ ከአዲስ የኮሮና ቫይረስ ተጋላጮች ውስጥ 80 ከመቶውን የያዛቸው ዴልታ የተባለው የቫይረሱ ዝርያ መሆኑን የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ አስታውቋል። በንጽጽር እንደ አውሮፓውያን አቆጣጠር ሐምሌ ሦስት ጀምሮ በነበረው የአንድ ሳምንት ጊዜ ከነበሩት አዲስ የቫይረሱ ተጋላጮች መካከል በዴልታው ዝርያ የተያዙት 50 ከመቶ እንደነበሩ አስታውቋል። ሲዲሲ ዋና ስራ አስኪያጅ ዶክተር ሮሼል ወለንስኪ ትናንት ማክሰኞ ለዩናይትድ ስቴትስ የሕግ መወሰኛ ምክር ቤት በሰጡት ቃል የኮሮና ቫይረስ ዝርያዎች እንዳይስፋፉ ለመቆጣጠር ያለው ከሁሉም የሚመረጥ መንገድ መከላከል ነው ካሉ በኋላ ያለማድረግ ደግሞ አሁንም የሚሻለው ከሁሉም የሚሻለው መንገድ ክትባቱን መውሰድ ነው ሲሉ አሳስበዋል። የጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 ይዞታ ሰንጠረዥ እንደሚያሳየው በአሁኑ ወቅት በዓለም ዙሪያ ያለው የተረጋገጠው የኮሮና ቫይረስ ተያዦች ቁጥር 191.4 ሚሊዮን የገባ ሲሆን ከዚህ ውስጥ ሕይወታቸው ያለፈው ሰዎች ቁጥር ከአራት ነጥብ አንድ ሚሊዮን አልፏል። ቻይና ማይክሮሶፍት ኤክስቼንጅ በተባለው ትልቁ ዓለም አቀፍ የኢሜል ልውውጥ መገልገያ መረብ ላይ ተፈጽሟል ከተባለው የሳይበር ጥቃት በስተጀርባ አለችበት የተባለውን አስተባበለች። በዚህ ሳምንት የሰሜን አትላንቲክ ቃል ኪዳን አባል ሀገራት ኔቶ፣ የአውሮፓ ህብረት፣ አውስትሬሊያ፣ እንግሊዝ፣ ካናዳ፣ ጃፓን እና ኒውዚላንድ ከዩናይትድ ስቴትስ ጋር ሆነው በቻይና መንግስት ይደገፋሉ ያሉትን በበይነ መረብ ወይም ሳይበር ላይ የሚፈጸመውን የጥፋት ድርጊት ፈጻሚዎችን አውግዘዋል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። ቻይና ማዕከላዊ ክፍለ ግዛት ሄናን ውስጥ ለበርካታ ቀናት በጣለው ዝናብ ምክንያት በደረሰው ከባድ የጎርፍ መጥለቅለቅ ቢያንስ 25 ሰዎች መሞታቸው ተዘግበዋል። ጎርፉ የክፍለ ሀገሯን መዲና ዤንግዥን ማጥለቅለቁን የተገለጸው የሀገሪቱ መንግስት አንድ መቶ ሺህ ነዋሪዎችን ወደ ሌላ አካባቢ እንዳስወጣ ተገልጿል። በኦሊምፒክ ዜናዎች ደግሞ የዩናይትድ ስቴትስ ቀዳማዊት እመቤት ጂል ባይደን በቶኪዮ ኦሊምፒክ የሀገራቸውን ልዑካን ቡድን በመምራት እንደሚጓዙ ተገለጸ። ጂል ባይደን ፊታችን አርብ በሚጀመረው የኦሊምፒክ መክፈቻ ስነ ስርዓት እንደሚገኙ ተገልጿል። የልኡካኑ ቡድን ጥብቅ የደህንነትና የጤና ፕሮቶኮል እንደሚከተል ከህዝብ ጋር ያለውን ግንኙነትም የተመጠነ እንደሚሆንና እንቅስቃሴውን የተቆጠበ እንደሚያደርግ የዋይት ሃውስ ቃል አቀባይ ጄን ሳኪ ትናንት አስታውቀዋል። በሌላ ዜና ደግሞ የአውስትሬሊያዋ ብሪስባን ከተማ በ2032 እንደ አውሮፓውያን አቆጣጠር የሚካሄደውን ኦሊምፒክስ ውድድር እንድታዘጋጅ ተመረጠች። ዛሬ በተካሄደ የማሳወቂያ ስነስርዓት ላይ በ72 ድጋፍና በአምስት የተቃውሞ ድምፅ በ2024 ሎስ አንጀለስ በ2028 ፈረንሳይ ፓሪስ ላይ የሚካሄደውን ውድድር ተከትሎ ብሪስባን እንድታዘጋጅ መመረጡ ተበስሯል። በ1956ና 2000 ዓመተ ምሕረቶች ውድድሩን አስተናግዳ የነበረችው የአውስትሬሊያ ልዑካን ቡድን ከ32 ዓመታት በኋላ ሀገራቸው ዳግም አዘጋጅ ሆና መመረጧ እንዳስደሰታቸው ቶኪዮ ላይ በተካሄደው ስነ ስርዓት ላይ አሳይተዋል። ዘገባው የአሶሽየትድ ፕሬስ ነው። በመጨረሻም የታዋቂው የአፋን ኦሮሞ ደራሲ ጋዲሳ ብሩ የቀብር ስነ ስርዓት ዛሬ በአዲስ አበባ ተፈጽመዋል። በልብ ህመም ምክንያት ከትናንት በስቲያ ያረፉት የደራሲ ጋዲሳ የቀብር ስነ ስርዓት በዮሴፍ ቤተ ክርስቲያን ቤተሰባቸው፣ የሙያ አጋሮቻቸውና አድናቂዎቻቸው በተገኙበት ተከናውነዋል። ዘጋቢያችን ገልሞ ዳዊት ባደረሰን ዜና የኦሮሞ ደራሲያን ማህበር ፕሬዚደንት ወጣት ዮሚዮ ሙለታ በአቶ ጋዲሳ የቀብር ስነ ስርዓት ላይ ስለ ህይወት ታሪካቸውና ስራዎቻቸው መጣጥፎች መቅረባቸውን ገልጸው የደራሲውን ህይወት ለመዘከር በጸሐፊያን ማህበር በኦሮሞ ባህል አዳራሽ ሊደረግ ታስቦ የነበረው መርሃ ግብር በመንግስት ፈቃድ ተከልክሏል ሲሉ መውቀሳቸውን አመልክቷል። አያይዞም በቀብር ስነ ስርዓቱ ላይ የተገኙት የኦሮሚያ ባህልና ቱሪዝም ቢሮ ኃላፊ አቶ ከበደ ደሲሳ የደራሲ ጋዲሳ ብሩ ህልፈተ ህይወት እንዳሳዘናቸው ገልጸው ይሁንና የደራሲያን ማህበሩ አቶ ጋዲሳን ለመዘከር የጠየቅነው ፈቃድ ተከለከለ ለሚለውም ቢሮአቸው ከቤተሰብም ይሁን ከማህበሩ በተገቢ መንገድ ጥያቄ አልቀረበለትም ማለታቸውን ገልጿል። ደራሲ ጋዲሳ የአፋን ኦሮሞ ስነ ጽሑፍ እንዲያድግ አስተዋጽኦ ካበረከቱት መካከል መሆናቸውንም አክለው ጠቅሰው የክልሉ መንግስት የኦሮምኛ ቋንቋ እንዲዳብር የበኩሉን እየተወጣ ነው ሲሉ ተናግረዋል። በ63 ዓመታቸው ያረፉት ጋዲሳ ብሩ በቁቤ አፋን ኦሮሞ ድርሰታቸውን ካሳተሙ የመጀመሪያ ደራሲያን አንዱ ናቸው። ገልሞ ዳዊትን ላደረሰን ዜና እናመሰግናለን። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። እኛም ቆንጅታ ይል ለዜናዎቹ እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ርስ፣ በ25 ሜትር ባንድ በ1240 ኪሎ ርስ፣ በ31 ሜትር ባንድ በ9485 ኪሎ ርስ እንዲሁም በናይል ሳት ፒኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ሐምሌ 14 2013 ዓ ም ዝግጅታችን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሐሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሐሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ ዕለቱ አብይ ርዕስ እንለፍ። ፕሬዝዳንት ጆ ባይደን ለአንድ መቶ ሀገራት ለመለገስ ቃል የገቡት ተጨማሪ አምስት መቶ ሚሊዮን የፋይዘር ክትባት በመጪው ነሐሴ ወር መሰራጨት እንደሚጀምር ተገለጸ። ዩናይትድ ስቴትስ ለአፍሪካ የምትለግሰውን የኮቪድ-19 ክትባት በተመለከተ በተካሄደ የበይነ መረብ ውይይት ላይ ሀገሪቱ 25 ሚሊዮን ክትባት ከባለድርሻ አካላት ጋር በመተባበር ለአፍሪካ ሀገራት በማዳረስ ላይ መሆኗ ተገልጿል። በተጨማሪ ፕሬዚዳንት ባይደን ለ100 ሀገራት ለመለገስ የገቡት አምስት መቶ ሚሊዮን የፋይዘር ክትባትም ከቀጣዩ ወር ጀምሮ እንደሚሰራጭና ከዚህም አፍሪካ ከፍተኛ ቁጥር ያለው ክትባት እንደምታገኝ የዩኤስ ውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጌል ስሚዝ ተናግረዋል። የክትባቱን ምርት ለማዳረስ በዩናይትድ ስቴትስ የሚገኙ የመድኃኒት አምራቾች የኮቪድ-19 ክትባትን ጨምሮ በአፍሪካ የሕክምና ግብዓቶችን እንዲያመርቱ ለማስቻል ጥረት እየተደረገ مهنونة من تلك السؤال በዩናይትድ ስቴትስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አኩና ኩክ በበኩላቸው ለአፍሪካና ለመላው ዓለም በድጋፍ መልክ የሚሰጠው ክትባት ደህንነቱ የተጠበቀ እንደሆነ አብራርተዋል። አፍሪካ የተለያዩ ችግሮችን በመጋፈጥ ላይ ያለች አህጉር ብትሆንም የኮቪድ ወረርሽኝን መቆጣጠር ካልተቻለ ለሌሎች ችግሮች ምላሽ መስጠት የማይቻል በመሆኑ የባይደን አስተዳደር ለኮቪድ ምላሽ ቅድሚያ ሰጥቶ በመስራት ላይ መሆኑንም ረዳት ሚኒስትሯ አኩና ኩክ ገልጸዋል። ኬኔዲ አባተ ዝርዝር አለው። ዩናይትድ ስቴትስ አሜሪካ የኮቪድ-19 ስርጭትን ለመግታት የሚደረገውን ዓለም አቀፍ ጥረት በመምራት ረገድ ያላትን ሚና እንዲሁም ሀገሪቱ ለአፍሪካ የምትለግሰውን 25 ሚሊዮን የሚጠጋ የኮቪድ-19 ክትባት በተመለከተ በበይነ መረብ ገለጻና ውይይት ተደርጓል። ዩናይትድ ስቴትስ ለአፍሪካ የምትለግሰውን ክትባት በተመለከተ ገለጻ ያደረጉት በሀገሪቱ የውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጋይል ስሚዝ ከባለድርሻ አካላት ጋር በመተባበር በመጀመ የመጀመሪያ ዙር ለመለገስ ቃል የተገባውን 25 ሚሊዮን የኮቪድ-19 ክትባት ለአፍሪካ ሀገራት የማድረስ ሂደት በመከናወን ላይ መሆኑን ገልጸዋል። ፕሬዚደንት ጆ ባይደን ለ100 ሀገራት ለመለገስ ቃል የገቡት ተጨማሪ 500 ሚሊዮን የፋይዘር ክትባትም በመጪው ነሐሴ ወር መሰራጨት እንደሚጀምርና ከዚህም አፍሪካ ከፍተኛ ቁጥር ያለው ክትባት እንደምታገኝም ነው የተናገሩት። 25 ሚሊዮን ዶዝ ክትባቶችን በማድረስ ላይ ነን። ይህም በተቻለ ፍጥነት እንዲሳካ ከአፍሪካ ህብረት፣ ከአፍሪካ መንግስታትና ከኮቫክስ ጋር በትብብር እየሰራን ነው። ፕሬዚዳንት ባይደን በቡድን ሰባት ሀገራት ስብስብ ላይ ቃል የገቡት 500 ሚሊዮን የፋይዘር ክትባት ልገሳም በነሐሴ ወር መሰራጨት ይጀምራል። ከዚህም ከፍተኛ ቁጥር ያለው ክትባት ወደ አፍሪካ ይላካል። እነዚህ ክትባቶች በፍጥነት እንዲደርሱ ለማስቻል ከአፍሪካ መንግስታት፣ ከሲቪክ ማህበራት፣ ከጤና ባለሙያዎች እና ከአፍሪካ ሲዲሲ ጋር ተቀራርበን በመስራታችን ደስተኛ ነን ምክንያቱም የክትባት አቅርቦቱ ዝቅተኛ ሆኖ ሳለ ሦስተኛው ዙር የቫይረሱ ወረርሽኝ እየጨመረ በመሆኑና ዴልታ የተሰኘው ዝርያ ከባድ በመሆኑ ማድረግ የምንችለውን ሁሉ በትብብር ማድረግ አለብን። በዩኤስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አኩና ኩክ በበኩላቸው ለአፍሪካና ለመላው ዓለም በድጋፍ መልክ የሚሰጠው ክትባት ደህንነቱ እየተጠበቀ እንደሆነ ተናግረዋል። የአፍሪካ ሀገራት ወረርሽኙን ለመከላከል በሚያደርጉት ጥረት ዩናይትድ ስቴትስ ቀዳሚ አጋር ሆና እንደምትቀጥልም ነው የጠቆሙት። በአፍሪካና በመላው ዓለም ደህንነቱ የተጠበቀና ውጤታማ የክትባት ክትባት ዶዝ እያቀረብን በመሆናችን ደስተኞች ነን። የመጀመሪያው ዙር ክትባት ለጅቡቲ፣ ኢትዮጵያ፣ ቡርኪና ፋሶ ጋምቢያና ሴኔጋል በመድረስ ላይ ነው። ይህን ሳምንት ጨምሮ በቀጣዮቹ ሳምንታትና ወራቶችም ብዙ ሀገራት ይደርሳቸዋል። ይህ ጅማሬ ነው። ይህ ድጋፍ ከአፍሪካ ጋር በጤና ዘርፍ የምናደርገው የቆየ አጋርነታችን አካል ነው። ባለፉት ሀያ ዓመታት ከሰሃራ በታች ባሉ አፍሪካ ሀገራት በጤናው ዘርፍ አሜሪካ ከመቶ ቢሊዮን ዶላር በላይ ኢንቨስት ታድርጋለች። በዚህም የሚሊዮኖችን ሕይወት ታድገናል። በአፍሪካ ከሁለት ሦስተኛ በላይ የሚሆነው የአሜሪካ ድጋፍ በጤናው ዘርፍ ላይ ያተኮረ ነው። የአሁኑ አስተዳደር ለአፍሪካ ቅድሚያ ይሰጣል። የአፍሪካ ሀገራት ለወረርሽኞቹ በሚሰጡት ምላሽ ቀዳሚ አጋር መሆናችንን እንቀጥላለን። የዩኤስ ውጭ ጉዳይ ሚኒስቴር የዓለም አቀፍ ኮቪድ-19 ምላሽና የጤና ደህንነት አስተባባሪ ጋይል ስሚት የጆንሰንን ጆንሰን ክትባት ደህንነትን በተመለከተ ለተነሳላቸው ጥያቄ ሲመልሱ ክትባቱ ደህንነቱ የተጠበቀና ውጤታማ መሆኑ በተለያዩ የሚመለከታቸው አካላት መረጋገጡን አንስተዋል ይሁን እንጂ ክትባቱ የተወሰኑ ተጽዕኖች እንዳሉት የሚገልጹ ማስረጃዎች ቢኖሩም ተጽዕኖዎቹ ግን እጅግ ዝቅተኛ እንደሆኑም ነው ያብራሩት የኮቪድ-19 ክትባትን ምርት ለማሳደግ በዩኤስ የሚገኙ የመድኃኒት አምራቾች ክትባቱን ጨምሮ በአፍሪካ የሕክምና ግብዓቶችን እንዲያመርቱ ለማስቻል ጥረት እየተደረገ መሆኑንም ገልጸዋል። አፍሪካ የሚያስፈልጋትን ክትባት ብቻ ሳይሆን ሌሎች የህክምና ግብዓቶችንም አብዛኛውንም ከውጭ ነው የምታስገባው። ስለዚህ ለማድረግ እየሞከርን ያለ ነው ምንድን ነው የአሜሪካ ኢንቨስተሮች በአፍሪካ ኢንቨስት በማድረግ ምርታማነትን እንዲያሳድጉ ለማስቻል ተቀራርበን እየሰራን ነው። የኮቪድ-19 ክትባት ምርትን ለመጨመር በዩኤስ አለም አቀፍ የልማት ፋይናንስ አማካኝነት በደቡብ አፍሪካና በሴኔጋል ኢንቨስትመንት ስለመጀመሩ አውስተዋል። ከዚሁ ጋር በተያያዘ የባይደን አስተዳደር ለ 19 ምላሽ ቅድሚያ ሰጥቶ በመስራት ላይ መሆኑን የገለጹት በዩኤስ ውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ረዳት ሚኒስትር አኩና ኩክ፣ ለቫይረሱ ከፍተኛ ትኩረት የተሰጠው ይህን ወረርሽኝ መቆጣጠር ካልተቻለ ለሌሎች ችግሮች ምላሽ መስጠት የማይቻል በመሆኑ ነው ብለዋል። At the end of the day, you cannot stop this pandemic anywhere in the world without stopping it everywhere in the world. በስተ መጨረሻ ይህንን ወረርሽ በሁሉም የዓለማችን ክፍል ማቆም ካልተቻለ የትም ማቆም አይቻልም በእርግጥ በርካታ ፈተናዎች እየተጋፈጥን ነው። ይህ ወረርሽኝ፣ የአየር ንብረት ለውጥ፣ በከፊል በኮቪድ ምክንያት የተጎዳው ኢኮኖሚ፣ የዲሞክራሲ ችግሮች እና ሌሎችም አሉ። አሁን የምንጋፈጣቸውን እነዚህን ሁሉ ፈተናዎች ስንመለከት ወረርሽኙን ካልተቆጣጠርን በስተቀር ሌሎችን መፍታት አንችልም። ለዚህም ነው የባይደን ሃሪስ አስተዳደር ክትባቱ በተቻለ ፍጥነት አፍሪካን ጨምሮ ለሁሉም እንዲደርስ ቅድሚያ የሰጠው ዩናይትድ ስቴትስ በመጀመሪያ ዙር ለዓለም ሀገራት ለመለገስ ቃል ከገባችው 80 ሚሊዮን ክትባት ውስጥ 25 ሚሊዮን የሚጠጋው ለ49 የአፍሪካ ሀገራት የሚሰጥ ሲሆን ከእነዚህም አንዷ የሆነችው ኢትዮጵያ ከትናንት በስቲያ ሰኞ እለት 453600 የጆንሰን ኤን ጆንሰን ክትባት መረከቧ ይታወሳል። ፕሬዝደንት ባይደን ባለፈው ሰኔ ወር በዩኬ በተካሄደው የቡድን ሰባት ሀገራት ስብሰባ ወቅት ለ100 ሀገራት ለመለገስ ቃል ከገቡት 500 ሚሊዮን የፋይዘር ክትባት ውስጥ 200 ሚሊዮን የሚሆነው በዚህ ዓመት የሚሰራጭ ሲሆን ይህም በቀጣይ ወር እንደሚጀመርም ተገልጿል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባተን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችንን እለፍ። በሰሜን ኢትዮጵያ እየተካሄደ ያለው ግጭት በሁለት ክልሎች መካከል ያለ ግጭት ሳይሆን በፌዴራል መንግስቱና አሸባሪ ባሉት ህወሀት መካከል ነው ሲሉ የሶማሌ ክልል ርዕሰ መስተዳድር አቶ ሙስጠፌ መሐመድ ኡመር ተናገሩ። አቶ ሙስጠፌ ዓለም አቀፉ ማህበረሰብ የፌዴራል መንግስቱ የተናጠል ተኩስ አቁም አውጆ ህወሀት ግን ጦርነት መቀጠሉን አለማውገዙንም ተችተዋል። ህወሀት አሁንም ፌዴሬሽኑን በማፍረስ የሌሎች የኢትዮጵያ ህዝቦችን እጣ ፋንታ ለመወሰን ጥረት እያደረገ ነው ያሉት አቶ ሙስጠፌ ይህ ግን አይሳካም ብለዋል። አዲስ ቸኮል ተጨማሪ አለው። በሰሜን ኢትዮጵያ እየተካሄደ ያለው ጦርነት በሁለት ክልሎች መካከል ሳይሆን አሸባሪ ባሉት ህወሀትና በፌዴራል መንግስቱ መካከል ነው ሲሉ የሶማሌ ክልል ተጠባባቂ ርዕሰ መስተዳድር አቶ ሙስጠፌ መሀመድ በተለይ ለቪ በሰጡት ቃል ገልጸዋል። አቶ ሙስጠፌ ህወሀት የሁሉም ክልሎች አደጋነቱ አሁን ግልጽ እየሆነ መጥቷል ነው ያሉት። የሶማሌ ክልልን ጨምሮ ሌሎቹ የፌዴሬሽን አባል ክልሎች ልዩ ሀይሎቻቸውን እየላኩ ያሉትም ይህን ግምት ውስጥ በማስገባት ነው ሲሉ አስረድተዋል። እኛ የፌዴራል መንግስቱ አካል ነን። ስለዚህ ይሄ ሀይል ደግሞ የፌዴራል ስርአቱን ሊያፈርስ የሚፈልግ ሀይል መሆኑ ግልጽ ነው። ምናልባት መጀመሪያ አካባቢ እነሱ የሰጡት ናሬቲቭ ሁለት ክልል መካከል ያለ ግጭት ለማስመሰል ቢሞክሩ በሰሞኑ ምን አይነት ዓላማ እንዳላቸው ግልጽ እየሆነ መጥቷል። የአፋር ክልልን አጥቅቷል። ስለዚህ ቢችሉ ደግሞ የአቅም ጉዳይ እንጂ የሶማሌ ክልልን ቤንሻንጉል ክልልን ከማጥቃት የሚመለሱ እንዳልሆነ ግልጽ ነው፣ ለሁሉም ሰው ግልጽ ነው ይሄ ስለዚህ ኢንቴንሽናቸው ከሁለት ክልል ግጭት በላይ እንደሆነ ግልጽ ነው። ትናንት ያጣሁትን ስልጣን ዛሬ እንደገና ካላገኘሁት ወይም ሌላ አሻንጉሊት ላይ እንደ ትሮጃን ሆርስ ተጠቅሜ እንደገና የሀገር ፖለቲካ ላይ በሚፈልገው መልክ ኢንፍሉዌንስ ካልፈጠርኩ ኢትዮጵያ ተደጋጋሚ የሚል አቋም ያለው ድርጅት ነው። ስለዚህ ያንን መቋጨት እንደዛ ሌሎች ክልሎች ላይ ትሬት የሆነ የመጣን ሀይል በጋራ ከመመከት ውጭ ሌላ አማራጭ የለም። የትላንትናው ታሪክ እንዲመለስ አንፈልግም። ፌዴራል መንግስት ለክረምት የእርሻ ስራና ለእርዳታ አቅርቦት ምቹነት ሲባል የተናጥል የተኩስ አቁም ወስኖ ጦሩን ከትግራይ ማውጣቱ ትክክለኛ ውሳኔ ነበር የሚሉት አቶ ሙስጠፌ፣ ህወሀት ግን ይህም በጦር ሜዳ እንዳገኘው ድል ቆጥሮ ለሌላ ጦርነት መነሳቱ ትክክል አይደለም ብለዋል። ከቅርብ ጊዜ ወዲህ በራያ ጸለምትና በአፋር ክልል የተካሄዱና የተካሄዱሉ ጦርነቶች አሸባሪ ባሉት ህወሀት የተለኮሰ ናቸው የሚሉት አቶ ሙስጠፌ አስቀድሞ የፌዴራል መንግስት የህግ ማስከበር ያለውን ዘመቻ ሲያካሄድ በተደጋጋሚ የተኩስ አቁም ሲጠይቅ የነበረው የዓለም አቀፉ ማህበረሰብ ህወሀት ወደ ሌሎች ክልሎች ጭምር ጦርነቱ ሲያስፋፋ በዝምታ ማየታቸውን አቶ ሙስጠፌ ተችተውታል። የተናጠ የተኩስ ማቆሙ ከተወሰነ በኋላ በህወሀት በኩል ያንን እንደሽንፈት ቆጥሮ መጠነጠፊ የሆኑ ጥቃቶችን በተለያዩ አካባቢዎች፣ ክልሎች ያካሄድ ይገኛል። ይሄ ትንኮሳ ደግሞ እንደተጠበቀው የአለም አቀፍ ማህበረሰቡ ትናንትና ክልላቸው የተጠቃ ነው ይሉ ነበረው ዛሬ ለምን እያጠቃችሁ ነው ብሎ እየጠየቀ አይደለም እና አትሊስት አንድ ውጤቱ ዱፕሊሲቲው የአለም አቀፍ ማህበረሰብ የሚባለው ውሳኔ ይህል የተሸዋረረ እንደሆነ ያሳየ መስለኛል ጥጠኝ። በህወሓት ልዩ ልዩ የሰብአዊ ወንጀሎች ያልተፈጸመበት ክልል የለም የሚሉት አቶ ሙስጠፌ የህወቱ አመራር አቶ ጌታቸው ረዳ እንዳሉት ማወራረድ ካለ ህወሓት የሁሉም ባለዕዳ ነው ብለዋል። እንግዲህ ለሀያ ሰባት ዓመት የኢትዮጵያ ህዝብን ሲገድል የቆየ ድርጅትን ነው በዚህ ሀያ ሰባት ዓመት ስልጣኑ ያልገደለው፣ ያልዘረፈው፣ ያላፈላቅለው፣ ያልደፈረው ኢትዮጵያ ብሔር አለ ብዬ አላምንም። በተለይም ኦሮሞ፣ ሶማሌ፣ አማራ፣ ሲዳማ፣ ቤንሻንጉል፣ ጋምቤላ ማለት ሁሉም ትልቅ ግሪቪየንስ የሌለው ህዝብ የለም። እና ሂሳብ አወራርዳለው ብሎ ሲነሳ ምን አይነት ሂሳብ ለማወራረድ እንደፈለገ ያልገባኝ ምክንያቱም የበደል ሂሳብ ከሆነ በስምንት ወር ተበድ እያለው ነው እያለ ያለው እንግዲህ ሀያ ሰባት ዓመት ሲገድል የቆየ ድርጅት ስለሆነ የበደል ሂሳብ የሚወራረድ ከሆነ በጣም ባለ ዕዳ ይሆናል ብዬ ስለማስብ እንደዚያ ያነሳሁት ህወሀት አሁንም የዛሬ ሰላሳ ዓመት እንዳደረገው የሌሎች ኢትዮጵያውያን ጣፋንታ እኔ ወስናለሁ የሚል አቋም አለው የሚሉት አቶ ሙስጠፌ፣ ይህ ግን አደገኛና የማይሳካ ነው ብለዋል። ያኔ የነበረው የመሀል ሀገሩ የመቆጣጠሩ ትሶ ደግሞ የመሀል ሀገሩ የመበተን አይነት አጀንዳ ሁሉ ሊይዝ ይችላል። ከዛ ውጭ ግን ሀሳቡ አሁንም ለሌሎች ለመወሰን ነው። ዚ ሞስት ኢምፖርታንት አሁንም በሶማሌ ክልል የሚፈጸመው ነገር እሱ አቅም ቢኖረው ዲክቴት ለማድረግ ነው። በአፋር ክልል ምን መሆን አለበት ብለው ዲክቴት ለማድረግ ነው፣ በአማራ ክልል ምን መሆን እንዳለበት፣ በኦሮሞ ማን ስልጣን መያዝ እንዳለበት፣ ማን መምራት እንዳለበት አሁንም ለመወሰን ነው። ከደሪፈሪ ተነስቶ የእነዚህ ህዝቦች ሁሉም እጣ ፈንታ ለመወሰን የሚንቀሳቀስ አደገኛ ቡድን ነው። ስለዚህ ያ ደግሞ ስለተሳካለት ከዛ ከአሁኑ በፊት ሰላሳ አመት ስለተሳካለት አሁንም ይሳካለኛል ብሎ ያስባል። ያ የሀያ ሰባት አመቱ ውድቀት ምን ያህል ችግር እንዳመጣበት ከስህተቱ ያልተማረ ስለሆነ አሁን ሌላ ስህተት ከመድገም የሚመለስ ስላሆነ ያ እቅዱ ይኮላሻል፣ ይሸነፋል ብዬ አስባለሁ። በዛ መልክ ይጠናቀቃል ብዬ የድሬዳዋ አስተዳደርን ጨምሮ ሁሉም የፌዴራሉ ክልሎች ልዩ ኃይሎቻቸው ወደ ሰሜኑ ኢትዮጵያ የላኩ ሲሆን ወደ ሰሜኑ ኢትዮጵያ ለመሄድ በትላንትናው እለት አዲስ አበባ የደረሰው የሶማሌ ክልል ልዩ ኃይልም በአዲስ አበባ አቀባበል ተደርጎለታል። በተመሳሳይ በትላንትናው እለት በጎንደር ከተማ የነበሩት የኦሮሚያ ክልል መንግስት ርዕሰ መስተዳድር አቶ ሽመለስ አብዲሳም አሸባሪ ያሉት የህወሀት ቡድን የከፈተውን ጦርነት በኢትዮጵያ አንድነት ላይ የተቃጣ ጥቃት በመሆኑ ኢትዮጵያውያን ኢራን ከዳር እስከ ዳር በጋራ በመነቃነቅ ሊመክቱት እንደሚገባ መናገራቸውን መንግስታዊ የዜና ምንጭ ኢዚያ ዘግቧል። ኢዚያ በዘገባው የኦሮሚያ ክልል ህዝብና መንግስት በኢትዮጵያ አደጋ የሚሆኑ ጉዳዮችን ለመቅረፍ ከወንድም ህዝቦች ጋር መስዋዕትነት ለመክፈል ዝግጁ ነው ማለታቸውን አስነብቧል። ከአሜሪካ ድምጽ ጋር ሰሞኑን ባደረጉት ቃለ ምልልስ የትግራይ ክልል መንግስት አመራር አባልና የትግራይ ማዕከላዊ ኮማንድ ቃል አቀባይ መሆናቸውን የተናገሩት አቶ ጌታቸው ረዳ ግን በአማራ ክልል ያለአግባብ ተይዞበናል ያሉትን መሬት ከማስለቀቅ ባለፈ አጀንዳ እንደሌላቸው ነው የሚናገሩት። ወደ አፋር ክልል የዋጦር የገባውም የግዛት ማስፋፋት ወይም ሌላ አጀንዳ ኖሮ ሳይሆን እዚያ የሚገኘውን ጠላት ያሉትን ሀይል አቅም ለማዳከም ነው ማለታቸውን ሮይተርስ ዘግቦ ነበር። በሌላ በኩል አቶ ጌታቸው ዛሬ በትዊተር ገጻቸው ለባሰፈሩ ጽሁፍ የፌዴራል መንግስቱንና የአማራ ክልል ባለስልጣናትንና አመራር አጣጥለው ከየክልሉ የጦሯቸውን ልዩ ሀይሎችና አርሶ አደሮችን ወደ የመጡበት መመለሳችን እንቀጥላለን። እኛ ጠባችን ከአማራ ከአፋርና ከሌሎች ጭቁን ህዝቦችም ሆነ ከሚሊሻቸው ጋር አይደለም ብለዋል። አቶ ጌታቸው በዚሁ ተከታታይ ትዊታቸው የሀገሪቱን ከፍተኛ ባለስልጣናት በስም ጠቅሰው ለህዝባችን ስጋት ሆነ እስከቀጠሉ ድረስ እርምጃችንን ነፍጥ ባነሱበት ቦታ ይቀጥላል ሲሉ አክለዋል። የኢትዮጵያ መንግስት በዚሁ ተወካዮች ምክር ቤት በኩል ህወሀትን በአሸባሪነት የፈረጀ ሲሆን ህወሀትንም እንደ ህጋዊ የትግራይ ክልል መንግስት አይቀበለውም። ከህወሀት ጋር የማደርገው ድርድርም የለኝም ነው የሚለው ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ አዲስ ቸኮልን ላደረሰን ዘገባ እናመሰግናለን። አሁን ደግሞ ወደ አፋር ነው የምንወስዳችሁ። በአፋር በኩል ወደ ትግራይ የምግብ ተራድኦ ይዘው ሲንቀሳቀሱ በነበሩ ተሽከርካሪዎች ላይ ህወሓት ወታደራዊ ጥቃት መሰንዘሩን ብሔራዊ የአደጋ ስጋት ስራ አመራር ኮሚሽን አስታወቀ። ኮሚሽኑ ጥቃቱን ተከትሎ ወደ ትግራይ ምግብና ምግብ ነክ ያልሆኑ እርዳታዎችን የጫኑት ተሽከርካሪዎች እንዳይንቀሳቀሱ መደረጉን ገልጿል። ጦርነቱ ከሚካሄድበት ያለው ወረዳ ያነጋገርናቸው አንድ የአካባቢው ነዋሪ በአፋር አርብቶ አደሮች ላይ በከባድ መሳሪያ የታገዘ ጥቃት መሰንዘሩን ተናግረዋል። ጥቃት ተሰነዘረበት ከተባለው ያሎ ወረዳ ብዙ ሕዝብ ተፈናቅሎ ወደ አጎራባች ወረዳዎችና ቀበሌዎች መሰደዱም ተሰምቷል። ዘገባው የመስፍን አራጌ ነው። ቀጥሎ ይቀርባል። የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ለኢዜአ እንደገለጹት ባለፉት ሶስት ቀናት ምግብና ምግብ ነክ ያልሆኑ ሰብአዊ እርዳታ ጭኖ በአፋር በኩል ወደ ትግራይ ክልል በመጓዝ ላይ በነበሩ ተሽከርካሪዎች ላይ ጥቃት ተፈጽሟል። በዚህም እርዳታ የጫኑት 189 ከባድ ተሽከርካሪዎች ለመቆም ተገደዋል። ኮሚሽነሩ አሸባሪ ሲሉ የጠሩት ህወሓት በአፋር ክልል ዞን አራት ፈንቲ ይረሱ ያሉ ወረዳ በከፈተው ጥቃት የእርዳታ መስመሩ መዘጋቱ ነው የጠቀሱት። ከአለም ምግብ ፕሮግራምና ሌሎች አለም አቀፍ የእርዳታ ተቋማት የሚለገሱ ሰብአዊ እርዳታዎችን ወደ ትግራይ ክልል እንዲ ደርስ መንግስት ሁኔታዎችን ማመቻቸቱን የሚጠቅሱት ኮሚሽነሩ እየተፈጸመ ነው ባሉት የሽብር ጥቃት ግን የእርዳታ አቅርቦቱ መስተጓጎሉን አስታውቀዋል። ባለፈው ሳምንት መገባደጃ ከሰመራ 115 ኪሎ ሜትር ርቀት ላይ ወደ ትግራይ ክልል የምግብ እርዳታ ይዘው ሲንቀሳቀሱ የነበሩ አስር ተሽከርካሪዎች የጥቃት ሰለባ መሆናቸውን የዓለም አቀፉ ምግብ ፕሮግራም ከትናንት በስቲያ ይፋ አድርጎ ነበር። የአካባቢው ጸጥታና የአሽከርካሪዎች ደህንነት አስተማማኝ ሲሆን ሰብአዊ ተራድኦ የያዙት ተሽከርካሪዎች እንዳይንቀሳቀሱ ማድረጉን ያስታወቀው ምግብ ፕሮግራሙ ከጥቃቱ ጀርባ ያሉት አካላ ለመስራት እነማን እንደሆኑ ለማጣራትም ከአካባቢው ባለስልጣናት ጋር እየሰራ እንደነበርም ገልጸዋል። በሰኔ ወር ወደ ትግራይ የሚያሸጋግሩ ሁለት ቁልፍ ድልድዮች መውደማቸውን ተከትሎ ለትግራይ የሚደረገውን ተራዶ ለማድረስ በሰመራ በኩል ያለው መንገድ ወሳኝ ሆኖ መቆየቱን ድርጅቱ አስታውቋል። የማህበረሰብ አንቂና የሰመራ ከተማ ነዋሪ የሆኑት አሎ ያዮ በክልሉ ዞን አራት ፈንቲ ረሱ ያሎ ወረዳ የተጀመረው ጦርነት ሳምንት እየተጠጋው እንደሆነ ይናገራሉ። የመንግስት ክፍተት ነበር። ቢያንስ ህዝቡን መጠበቅ ወሳኞች ላይ ማከላከያም ይሁን ልዩ ሀይሎቹን ማስቀመጥ ነበረበት። መንግስት ይሄን አላደረጉም። ይሄን አለመስራታቸው ነው። አሁን ባንዴ ገብተው አርብቶ አደሩ ላይ ጥቃት የፈጸሙት አርብቶ አደሩን ያፈናቀሉት አርብቶ አደር ህጻናት፣ ሴቶች ሳይቀሩ ቤት ሁሉ አቃጥለዋል። መፈናቀል ብቻ ሳይሆን ሞቱም አለ እንስሳት መቃጠልም አለ። በዚህም በዚህም እሳት ነው። ጦርነቱ ከሚካሄድበት ያለ ወረዳ ያገኟቸው አካባቢው ነዋሪም በአፋር አርብቶ አደር ላይ በከባድ መሳሪያ የታገዘ ጥቃት ተሰንዝሯል ይላሉ። አፋር ህዝቢ እየተወጋ ማርፊ እና በከባድ መሳሪያ በአፋራ በሰላማዊ ህዝብ ላይ ከባድ መሳሪያ እየተተኮሰ ማለት ነው። ሶስት ቀን አራተኛው ክን ላይ መከላከያ መጥተዋል። ጥቃቱን ተከትሎም በርካታ የህብረተሰብ ክፍል መፈናቀሉን የማህበረሰብ አንቂው አለና የያለው ወረዳው ነዋሪ ይናገራሉ። ወደ ሁለት ወረዳዎች ላይ የሚገኘው ህዝብ እየተፈናቀለ ነው ያለው። ወዴት ነው የሚፈናቀለው? ወደ አጎራባች ወረዳዎች አፋር ወረዳዎች ነው። ለምሳሌ እዋ ላይ ወደ እዋ ይወጣሉ። ወደ አውራም ሙሉ በሙሉ በሶስት ከተሞችን በአውራ ካሉ እንደገና ደግሞ ያለውን ጭምር ሶስት ከተሞችን ሰው ወጥተዋል። ህዝቡ ተፈናቅለዋል። ጠቅላላ ወደ ጨፍራ እና ወደ ቦዴ ዋ አላሌ ወረዳ ወደ እስከ ጨፍራ እስከ ሰመራ ድረስ ነው ህዝቡ የተመከተው። እንደገና ደግሞ ጎዴ ቻቃ ውስጥ የገቡት ህዝቦች አለ። ጦርነቱ በጣም ከባድ ሆኖብናል። ወደ ትግራይ በሚያስገባው መንገድ የተቀሰቀሰው ጦርነት የአንድን አካባቢ ህዝብ ብቻ ለይቶ የሚጎዳ አይደለም ይላሉ አቶ አለው። በዚህ በጦርነቱ የትግራይ ህዝብ ብቻ አይደለም እየተጎዳ ያለው በእነሱ አዋሳኝ ያሉ በአማራ በኩልም ይሁን በአፋር በኩልም ሰሜናዊ ዞንም ሙሉ በሙሉ ኔትወርክ የለውም፣ ባንክ የለውም። ለስምንት ወራት ሰብአዊ ድጋፍ አላገኝም ማህበረሰቡ ማለት ነው። አሁን ስጠቀሙበት ይሄንኛው አሁን ይሄ ዞን አራት በኩል ያለው መንገድ አቋራጭ ነው። ለትግራይም አቋራጭ ነው፣ ወደ ትግራይም ለመግባትም አቋራጭ መንገድ ነው። ይሄን መንገድ ነው እነሱ አሁን ጫፍ ላይ የተቆጣጠሩትና ወደ ክልላቸው ሲሄድ የነበረ መንገድ ለአፋር በኩል ሲሄድ የነበረ መንገድ እንደዘጉ ነው አሁን የሚታወቀውና እዛ ቦታ ላይ ያለው ማህበረሰብ ጉዳቱ ምን ይሁን የሚለው ይታወቃል። ወደ ረሃብ ነው ማህበረሰቡ እየሄደ ያለው። የነሱ ጉዳት ግን አብረው የሀገር ጉዳት እየሆነ ነው ያለው ለአለም አቀፉ ማህበረሰብና ለኢትዮጵያውያን ይድረስ ባሉት መልእክታቸው ያለው ወረዳው ነዋሪ ይህም ብለዋል። አሜሪካን ሴኔተሮቹን በጁንታ ጊዜ መግለጫ ያወጣል በእኛ ጊዜ መግለጫ ካላወጣ ይሄ አያወጣን። ሰላማዊ ህብረተሰብ ነው። ህብረተሰብ አፋር ህዝቢ ጦርነት አይቶ ታያቅም። ጦርነት ካለ ስንግልና ነው በአፋር ህዝቢ የሚጠራው እንጂ ጦርነት ጁንታ ነው በመጀመሪያ ጊዜ ያደረግብን። ይሄ ደግሞ የኢትዮጵያ ህዝብ የጠቅላላ መረዳት አለበት። ይሄ ሰላማዊ ህብረተሰብ፣ አማራ ክልልም በኦሮሚያም በሌላም ሌላው በምግብ ድጋፍም ሆነ በሌላም ወደ አፋር ክልል መደገፍ አለበት። ተፈናቀሉ በተባ ባሉት የህብረተሰብ ክፍሎችና በአጠቃላይ የክልሉ ጸጥታ ጉዳይ ከአፋር ብሔራዊ ክልላዊ መንግስት መረጃ ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካልንም። ይሁን እንጂ የክልሉ መንግስት አሸባሪና ጁንታ ሲል የጠራው ህወት በፈንቲ ረሱ ዞን በያሉ ወረዳ በኩል በአርብቶ አደሮች ላይ ጦርነት መክፈቱን ግን ከቀናት በፊት መግለጹ ይታወቃል። የስልክ መስመር በመቋረጡ ምክንያት የህወትን ምላሽ ማግኘት ባይቻልም ላጃንስ ፍራንስ ፕሬስ አስተያየት የሰጡት የህዋት ቃል አቀባይ ጌታቸው ረዳ በአፋር አካባቢ እርምጃ መውሰዳቸውን አምነው አላማው ከኦሮሚያ ክልል አካባቢ የመጡ ሚኒሻዎችን መበተንና ወደ መጡበት መመለስ እንደሆነ ገልጸው ነበር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ሁለት መስፍን አድራጌ ለዘገባው እናመሰግናለን። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የአማርኛ ቋንቋ ስርጭታችንን ነው። አሁን ደግሞ ዓለም አቀፍ ዘገባዎችን እናስደምጣችኋለን። የታንዛኒያ ፕሬዚዳንት ሳሚያ ሱሉ ሀሰን ከሳቸው በፊት ይመሩ የነበሩት ፕሬዚዳንትን ሳይቀበሉት የቆዩትን ወረርሽኝ ለማስቆም ሰዎች ርቀታቸውን እንዲጠብቁ፣ እጃቸውን እንዲታጠቡና የአፍና አፍንጫ መሸፈኛ የፊት ጭንብል እንዲያጠልቁ እያስ ጠነቀቁ ነው። ሶስተኛ ዙር የቫይረሱ ወረርሽኝ አፍሪካን ባጥለቀለቀበት በዚህ ወቅት ግን አብዛኛው የሀገሪቱ ዜጋ የጥንቃቄ እርምጃዎችን ችላ ብሎታል። ባልደረባችን ቻርልስ ኮምቤ ከዳሬ ሰላም ያደረሰን ዘገባ ነው። ስመኝሽ የቆየ ታቀርበዋለች። ረመዳን ጁማ በዳሬ ሰላም ከተማ የትራንስፖርት አገልግሎት በመስጠት በሚታወቀው በተለምዶ ዳላዳላ ተብሎ ወደሚጠራ አውቶብስ ሰዎች እንዲገቡ ይጣራል። የአውቶቡሱ ሹፌርም ሆነ ተሳፋሪዎቹ ኮቪድ-19ን ለመከላከል የሚጠቅመውን የፊት መሸፈኛ ጭንብል ግን አላደረጉም ጁማ እንደሚለው የታንዛኒያ መንግስት ስለ ወረርሽኙ ግልጽ የሆነ ትዕዛዝ ባለማስተላለፉ ህዝቡ በሽታውን አክብዶ ማየት አልጀመረም ያን ያክል ትኩረት አልተሰጠውም እኔም ራሴ የፊት መሸፈኛ ጭንብል አልጠቀምም፣ ምክንያቱም በዙሪያዬ ማንም ያንን የሚያደርግ ሰው የለም። የጸረ ተዋሲያን ሳሙና ወይም ሳኒታይዘር አንጠቀምም። ለእጅ መታጠቢያ የሚሆን የውሃ ማጠራቀሚያ እዚህ አካባቢ የለም። በአጭሩ በእኔ ዙሪያ ያሉ ሰዎች ያን ያክል አልተደናገጡም፣ እኔም አልተደናገጥኩም። ልክ እንደነሱ ነው የምሆነው። ከሳምንት በፊት በዚህ ዓመት ለሁለተኛ ጊዜ የታንዛኒያ ባለሥልጣናት በሀገሪቱ ያሉ የኮቪድ-19 ተጠቂዎችን ቁጥር ይፋ አድርገዋል። በእነሱ ገለጻ መሰረት እስከ ሐምሌ አንድ ባለው ጊዜ ድረስ በታንዛኒያ 408 የኮቪድ-19 ታማሚዎች ሲኖሩ ከእነዚህ ውስጥ 284ቱ የመተንፈሻ መርጃ መሳሪያ ተገጥሞላቸው የሚታከሙ ናቸው። የባለሥልጣናቱ መግለጫ በታንዛኒያ ሁሉም ክፍለ ሀገራት የኮቪድ-19 ታማሚዎች እንዳሉም ያሳያል። ፕሬዝዳንቷ ሳሚያ ሐሰንም መንግሥት ስርጭቱን ለማስቆም አስፈላጊውን እርምጃ እየወሰደ መሆኑን ይገልጻሉ። ምንጊዜም ቢሆን መከላከል ከማዳን የተሻለ በመሆኑ ዜጎች ኮቪድ-19ን መከላከል የሚያስችላቸውን በጤና ባለሙያዎች እየቀረቡ መመሪያዎችን በመከተል አስፈላጊውን ጥንቃቄ እንዲወስዱ መንግስት መጠየቁን ይቀጥላል። በሌላ በኩል ደግሞ መንግስት የቫይረሱን ስርጭት ለማስቆም ሌሎች እርምጃዎችንም እየወሰደ ነው። ለአሁን ክትባቶችን ወደ አገር ውስጥ የማስገባቱን ስራ እየጨረስን ነው። ሟቹ ፕሬዚዳንት ጆን ማጉፉሊ ቫይረሱ በታንዛኒያ ውስጥ መኖሩን ሲያስተባብሉና ሰዎች የፊት መሸፈኛ ጭንብል እንዳያጠልቁ ሲመክሩ ቆይተዋል። ተተኪያቸው የሀሰን መንግስት ከዚህ እጅግ የተለየ አቋም ቢወስድም ሕብረተሰቡ የመከላከያ መመሪያዎችን እንዲተገብሩ የሚደረገው ጥረት ግን በአብዛኛው ሰው ችላ እንደተባለ ነው። የመብት አቀንቃኞችም መንግስት ወረርሽኙን ለመከላከል ለህብረተሰቡ በቂ አመራር መስጠት እንዳልቻለ በመግለጽ ይተቻሉ። ከእነዚህ መካከል ቲቶ ማጎቲ አንዱ ነው። መንግስት በህብረተሰቡ መካከል ከፍተኛ መከፋፈል ፈጥረዋል። ስለዚህ ሰው የተለየ መረዳት ነው ያለው። አንዳንዶቹ መንግስት ሁልጊዜ ትክክል ነው ብሎ ያስባሉ አንዳንዶቹ ደግሞ መንግስትን ማመን አንችልም ስለሚሉ ራሳቸውን ከኮቪድ-19 ለመከላከል ሎሚ መመገብ አለብን ብሎ ያስባሉ። እንደዚህ የሚያስብን ሰው ክትባት እንዲከተብ ወይንም የፊት ጭንብል እንዲያደርግ ብትነግሪው መቼም አይቀበልም። እጅግ አናሳ የሆነው የህዝብ ምላሽ ያሳሰበው የታንዛኒያ የጤና ሚኒስትር በበኩሉ ህዝቡ በሽታውን ለመከላከል አሁንም ኃላፊነት ለመንግስት ብቻ መተው እንደሌለበት እያሳሰበ ነው። የጤና ሚኒስትር የሆኑት ዶሮት ጓጂማ ለህዝብ ባስተላለፉት መልእክት ሲሆንም በተለይ ጋዜጠኞች በዚህ ረገድ ያለባቸውን ኃላፊነት አስምረውበታል። በዚህ ሁሉ መሃል የአውቶቡስ ረዳት የሆነው ራማዳን ጁማ ለኮቪድ-19 በከፍተኛ ሁኔታ ተጋላጭ መሆኑን ወደ ጎን ብሎ ስራውን ቀጥሏል። እሱ እንደሚለው መንግስት ጉዳዩ አሳሳቢ መሆኑን አስረግጦ ሲናገር፣ ምናልባት ያኔ ተሳፋሪዎቹ ጥንቃቄ እንዲያደርጉ ያስገድዳቸው ይሆናል። የዛኔ እሱም መጠንቀቅ ይጀምራል። ቻርልስ ኮምቤ ከዳሬ ሰላም ታንዛኒያ ላደረሰን ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ወደ ተከታዩ ዘገባ እንለፍ። ቻይና ማይክሮሶፍት ኤክስቼንጅ በተባለ ትልቁ ዓለም አቀፍ የኢሜይል ልውውጥ መገልገያ መረብ ላይ ተፈጽሟል ከተባለው የሳይበር ጥቃት በስተጀርባ አለችበት መባሉን አስተባብላለች። በዚህ ሳምንት የሰሜን አትላንቲክ ቃል ኪዳን አበል ሀገራት ኔቶ፣ የአውሮፓ ሕብረት፣ አውስትራሊያ፣ እንግሊዝ፣ ካናዳ፣ ጃፓንና ኒውዚላንድ ከዩናይትድ ስቴትስ ጋር በመሆን በቻይና መንግስት ይደገፋሉ ያሉትን በበይነ መረብ ወይም ሳይበር ላይ የሚፈጸመውን የጥፋት ድርጊት ፈጻሚዎችን አውግዘዋል። የቪኦኤ የዋይት ሀውስ ዘጋቢ ፓትሲዩዳ አስኳራ የላከችው ዘገባ ነው። ደረጀ ደስታ ያቀርበዋል። ማይክሮሶፍት ኤክስቼንጅ በተባለው የኢሜይል ልውውጥ መገልገያ መረብና ቋት ላይ የተፈጸመው ጥቃት የታወቀው ባለፈው ጥር ወር ነበር። በመላው ዓለም የሚገኙ በአስር ሺዎች የሚቆጠሩ ደንበኞችን አካውንት መበከል የጀመረው ደግሞ ከየካቲት ወር መጨረሻ ጀምሮ መሆኑም ተነግሯል። በዚህ ሳምንት መግቢያ ላይ የፕሬዝደንት ባይደን አስተዳደር እየተካሄደ ላለው ለዚህ የሳይበር ጥቃት ቻይናን ተጠያቂ አድርጓል። ቤጂንግ ግን ክሱን የፈጠራ ወሬ ነው ብለዋለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዛሆ ሊጃን እንዲህ ብለዋል። ቻይና አንድ ጊዜ እንደገና አበክራ መናገር ትፈልጋለች። ዩናይትድ ስቴትስና ሸሪኮቿ የሳይበር ስርቆትና የሳይበር ጥቃትን አስመልክቶ ቻይናን ኢላማ ማድረጋቸውን እንዲያቆሙ ትጠይቃለች። የሳይበር ደህንነትን በሚመለከት ቻይና ላይ የምትቸልሱትን ማጠልሸት አቁሙ። ባለፈው ሰኞ ዩናይትድ ስቴትስ ፕሬዝደንት ጆ ባይደን የቻይና መንግስት የበይነ መረቡን ወይም ሳይበር ጠላፊዎችን ትከላከልላቸዋለች በማለት ወቅሰዋታል። ይርን የቻይና መንግስት እንደ ሩሲያ መንግሥት ራሱን ችሎ አያደርገውም። ድርጊቱን የሚፈጽሙትን ግን ይከላከልላቸዋል። ምናልባትም ድርጊቱን እንዲፈጽሙ ሁኔታዎችን ያመቻችላቸዋል። የኔቶ አባል አገራት፣ የአውሮፓ ህብረት፣ አውስትራሊያ፣ እንግሊዝ፣ ካናዳ፣ ጃፓን እና ኒውዚላንድ የሳይበር ጥቃትን ትደግፋለች በሚል ቻይናን በመክሰስ ረገድ ከዩናይትድ ስቴትስ ጋር ተባባሪ ሆነዋል። ዩናይትድ ስቴትስም አሜሪካንና ሌሎች አገሮችን ኢላማ በማድረግ በመንግስት ከተደገፈው የሳይበር ጥቃት ጋር ግንኙነት አላቸው በሚል አራት የቻይና ዜጎች ላይ ክስ መስርታለች። በዩናይትድ ስቴትስ የካሊፎርኒያ ደቡባዊ ግዛት አቃቢ ሕግ ራንዲ ግሮስመን ስለ ተከሳሾቹ እንዲህ ይላሉ። ከተከሰሱት አራት ሰዎች ውስጥ ሦስቱ በቻይና መንግስት ደህንነት ሚኒስቴር ወይም ኤም ኤስ ኤስ ተብሎ በሚጠራው ተቋም ውስጥ የሚሠሩ መኮንኖች ናቸው። የመንግሥትን ስራ ለመደበቅ ለሽፋን በተቋቋሙ ኩባንያዎች አማካኝነት የተባለውን የሳይበር ጥቃት በመፈጸም የተጠረጠሩም ናቸው። ይሁን እንጂ ግን የባይደን አስተዳደር ባለፈው ወር በተፈጸመው የሳይበር ጥቃት በሩሲያ መንግስት ላይ እንደወሰደው የአጽፋ እርምጃ ቻይናን እንደ ሩሲያ በማዕቀብ ወይም ዲፕሎማቶችን በማባረር አልቀጣም። በውጭ ግንኙነት ማዕከል የዲጂታል ና ሳይበር ስፔስ ፖሊሲ ፕሮግራም ዳይሬክተር አዳም ሴጋል የዚህ ምክንያት ነው ያሉትን እንደሚከተለው ይገልጻሉ። ቻይና ምናልባትም በግዛቷ ውስጥ የሚሰሩ የዩናይትድ ስቴትስ የንግድ ድርጅቶችን ልትበቀል ትችላለች ብለው ሰግተዋል። በዚያ ላይ ደግሞ ምናልባትም ከአጋር አገሮች ውስጥ በቂ ተባባሪ ማግኘት ሊቸግር ይችላል። ከቻይና ጋር የኢኮኖሚ ትስስር ካላቸው የአውሮፓ አገሮች ውስጥ በቻይና ላይ እንዲጣል ለሚፈለገው ማዕቀብ ተባባሪ የሚሆኑ ቁጥራቸው አነስተኛ ሊሆን ይችላል። የዋይት ሀውስ ቃል አቀባይ ጄን ሳኪ በውጭ ኃይሎች የሚደረገው የሳይበር ጥቃት ላይ የሚደረገው ምርመራ በመካሄድ ላይ ያለ መሆኑን ገልጸው ወደፊት የሚወሰደውን እርምጃ በሚመለከት የተቋጨ ነገር አለመኖሩን ይናገራሉ። ይህ ከቻይና ወይም ከሩሲያ ጋር የሳይበር ደህንነትን አስመልክቶ የምናደርገው የመጨረሻ ጥረት አይደለም። ቻይና የትኛውንም የሳይበር ጥቃት የምትቃወም መሆኑን ገልጻ ብዙዎቹ የሳይበር ጥቃቶች የሚመነጩት ከዩናይትድ ስቴትስ መሆኑን አስታውቃለች። ተንታኞች እንደሚሉት ደግሞ የሳይበር ጥቃት ዩናይትድ ስቴትስን ጨምሮ በቻይናና ሩሲያ ተዘውትሮ የሚፈጸም ሲሆን ድርጊቱም የሚቆም አይመስልም። አሁንም በውጭ ግንኙነት ማዕከል የዲጂታልና ሳይበር ስፔስ ፖሊሲ ፕሮግራም ዳይሬክተር አደም ሴገል እንዲህ ይላሉ። I am more hopeful that we can have some type of agreement on attacks that are destructive. I am ato Can ይህ አይነቱ ጥቃት ነው። እንደ ኤሮፓ አቆጣጠር በ2015 የቀድሞ ፕሬዚደንት ባራክ ኦባማ ና የቻይናው መሪ ጄ ጄፒንግ ሁለቱም አገሮች የሳይበር ጥቃትን በጋራ ለመመከት ና በግዛቶቻቸው ውስጥ የሚፈጠሩትን ጥቃቶች ለመመርመር ስምምነት ማድረጋቸው የሚታወስ ነው። ይሁን እንጂ ግን አሁን በቅርቡ የተካሄደው የሳይበር ጥቃት በሁለቱ አገሮች በቻይና ና ዩናይትድ ስቴትስ መካከል ያለውን ውጥረት ሊያባብሰው እንደሚችል ተገምቷል። ወደ ተከታዩ ዘገባ እንውሰዳችሁ። ዩናይትድ ስቴትስ ና የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ አፍጋኒስታንን ከታሊባን አገዛዝ ካላቀቁ ሀያ አመታት ከሆነ በኋላ ከሀገሪቱ ወጥተዋል። በእነዚህ አመታት ያደገው የሀገሪቱ ትውልድ መጻኢ እድል አሳሳቢ መሆኑን የአሜሪካ ድምጽ ዘጋቢ አራሽ አርባሳዲ ዘገባው በዝርዝር ተመልክቶታል። አዳነች ፍሳሀዬ ታቀርበዋለች። በቅርቡ የታሊባን ተዋጊዎች በካንዳሐር መንገዶች ወታደራዊ መኪና ውስጥ በነበሩ ልዩ የአፍጋኒስታን ወታደሮች ላይ ጥቃት ከፈቱ። በነገታው ታሊባን መለያው የሆነውን ነጭ ባንዲራ ወደ ፓኪስታን በሚያሻግረው ድንበር ላይ እንደሰቀለ ተዘግቧል። አንድ የታሊባን ቃል አቀባይ ያቀረበው ቪዲዮ በድንበሩ ላይ ማንነቱ ያልተገለጸ የታሊባን ተዋጊ ታሊባን የአፍጋኒስታን የጸጥታ ኃይሎችንና በአካባቢው ያሉ የንግድ መደብሮችን ደህንነት እንደሚጠብቅ ቃል ገብቷል። የአሜሪካ ድምፅ ቪዲዮውንም ሆነ ይዘቱን በነፃ ምንጭ ለማረጋገጥ አልቻለም። ብዙ የሀገሪቱ ተወላጆች ግን ታሊባንን ለኑሮ ዘያቸው አደጋ አድርገው እንደሚያዩ ነው የሚገለጸው። መዲና ሳዳት ለሰው ልጅ መብት የሚታገሉ የሁለት ልጆች እናት፣ የመዲናይቱ ካቡል ነዋሪ አክቲቪስት ናቸው። በሀገሪቱ ያለው ስሜት እየተለወጠ ነው ይላሉ። When the U.S. and NATO and ዩናይትድ ስቴትስ የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶና የአውሮፓ ህብረት አፍጋኒስታን ሲገቡ ሰዎች በሰላም መኖር ጀመሩ። የውጭ አገልግሎቶች ከአፍጋኒስታን መውጣት ሲጀምሩ ግን በተለይም በሴቶች ዘንድ ፍርሃት ሰፈነ። ምን እንደሚደርስብንና የወደፊቱ የቤተሰባችን ዕድል ምን እንደሚሆን ያሳስበናል። በሌላ በኩል ደግሞ ካቡል ውስጥ የንግድ ስራ ከጀመሩ አንድ ዓመት የሆናቸው ሞርታዛ የራሳቸው ስጋት አላቸው። የተሻለ መጻኢ እድል እንዲጠብቀን እንፈልጋለን። ከጦርነትና ከኮሮና ቫይረስ ነፃ የሆነ የወደፊት ዕድል እንዲኖረን እንሻለን። በሌላ በኩል ደግሞ ሽቅብ ያልወጣ የኑሮ ዋጋ እንዲኖረን እንጠብቃለን። ምክንያቱም ሁላችንም የምንመኘው ሰላማዊ ኑሮ ነውና። የታሊባን ኮቴ ሲበራከት በንግድ ስራ ላይ አስተማማኝ ሁኔታ አይኖርም ሲሉም ሙርታዛ አክለዋል ሙርታዛ አክለዋል። ከፍተኛ ስጋት አለኝ። ችግሮቹ ሊባዙ ይችላሉ። ቤተሰቤን መርዳት አልችል ይሆናል። ትልቁ ስጋታችን ታሊባን ካቡል ከገባ በሰዎች አእምሮ ላይ ትልቅ ስጋትና ሽብር ሰፍኖ ሰዎች ከመኖሪያቸው ለመሸሽ ሊገደዱ ይችላሉ የሚል ነው። አያይዘው ሙርታዛ ታሊባን ከአፍጋኒስታን መንግስት ጋር የሰላም ንግግር ሂደት ውስጥ እንዲገባ ዓለም አቀፍ ማህበረሰብ ጥረት ማድረግ አለበት ይላሉ። የሰብአዊ መብት አክትቪስቷ መዲና ሳዳት ግን የሚሆን አይመስለኝም ብለዋል። ታሊባን ከሀያ ዓመታት በፊት ከነበረው አመለካከት የተለየ የለውም። ያው የተለወጠ ነገር የለም፣ ርእዮተ ዓለሙም ያው አልተለወጠም። በታሊባን አገዛዝ ስር መኖር በተለይም ለሴቶች በታገደ ቦታ ላይ መቀርቀር ማለት ነው። በዓለም ዙሪያ እንዳሉት እናቶች ሁሉ ልጆቼ ጥሩ ኑሮ እንዲኖራቸው ፈልጋለሁ። የተሻለና ብሩህ መጻኢ እድልም እመኝላቸዋለሁ። ነገር ግን ታሊባን ወደ ስልጣን ከተመለሰ የአፍጋን ልጆች ይህን እድል የሚያገኙ አይመስለኝም። መሰረታዊ ሰብአዊ መብታቸው ይረገጣል የሚል ስጋት አለኝ። ለወንድ ልጄ እሰጋለሁ፣ ለሴት ልጄ ደግሞ የባሰ ስጋት አለን። የባይደን አስተዳደር የአፍጋኒስታን መንግስትን በገንዘብ መርዳቱን እንደሚቀጥል ቃል ገብቷል። ነገር ግን የቀድሞውን የታሊባን አገዛዝ የሚያስታውሱት ወገኖች ቃል መግባት ብቻ በቂ አይደለም ይላሉ። የዜና እና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለው ጽዮን ግርማንኝ። አሁን ወደ ሁለተኛው አጋማሽ መሰናዷችን እናልፋለን። የኮቪድ-19 ወረርሽኝ በዓለም ዙሪያ ያለውን ይዞታ በተከታዩ ዘገባ እንዳስሳለን። ሙያዊ ትንታኔውን የሚሰጡን ዶክተር አሰፋ ጄጃው መኮንን በዩናይትድ ስቴትስ የራክቪል የውስጥ ደዌ ሕክምና ማዕከል የሳምባና የጽነ ህሙማን ከእንቅልፍ ጋር ተያይዘው የሚመጡ በሽታዎች ስፔሻሊስት እና የማዕከሉ የኮቪድ-19 ፕሮግራም ሊቀመንበር ናቸው። የፕሮግራሙ አዘጋጅ አሉላ ከበደ ነው። እንደሚከተለው ይቀርባል። ጤና ስጥልኝ ዶክተር አሰፋ ጄጃው መኮንን፣ በቅድሚያ ለጊዜው አመሰግናለሁ። ጤና ስጥልኝ አሉና። የኮቪድ ነገር እንዲሁ እንዳነጋገረን እንዳሳሰበንም፣ ተስፋ እንደሰጠንም ዚህ ደርሰናል። በዚህ በዩናይት ስቴትስ ያለውን ሁኔታ በመጠኑ መልከት አድርገን የኢትዮጵያንም አለም አቀፍ ሁኔታዎችንም ወደምንመለከትባቸው ርዕሶች እንሻገራለን። የቀድሞና የአሁን የዩናይት ስቴትስ አስተዳደር የጤና ባለስልጣናት በዛሬው ዕለት በተመሳሳይ በተሰጧቸው አስተያየቶች በዩናይት ስቴትስ ያልተከተቡ ሰዎች ዴልታ የሚል መጠሪያ ልተሰጠው ራሱን የለወጠ የኮቪድ-19 ዝርያ የመጋለጣቸው እድል ከፍተኛ መሆኑን ተጋልጠው ከተገኙም የበለጠ አደገኛነት እንዳለው የተናገሩበትን የዜና ዘገባ መነሻ ላድርግና በሕክምና ተቋሞቻቸው በየለቱ የምታያቸውን ነገሮች ብናዛምድ እርስ በሚሰሩበት የጽኑ ህሙማን መርጃ ተቋም በብዛት ለቫይረሱ ተጋልጠው የሚገኙ እነማን ናቸው? በእድሜ በጤና ሁኔታ ያልተከተቡ፣ የተከተቡ ይህን መነሻ ብናደርግ ባለው የአሜሪካ ሀገር ሁኔታ አንደኛ ከአምሳ በመቶ ከግማሽ በላይ የሚሆነውን አዲሱን ኢንፌክሽን የያዘው ዴልታ የተባለው ቫይረስ ነው። ከዛ ውስጥ ግን ከዘጠና አምስት ፐርሰንት በላይ የሚሆኑት የሚታመሙት ሰዎች ክትባት ያልተከተቡ ሰዎች ናቸው። ታመውም ወደ ሆስፒታል ከሚገቡት ውስጥ ዘጠና ዘጠኝ በመቶ ማለት ብዙ ኦልሞስት ሁሉም በሚባል ሁኔታ ክትባት ያልተከተቡ ሰዎች ናቸው ወደ ሆስፒታል እየገቡ ያሉት። ስለዚህ ዴልታ የሚባለው ቫይረስ ምንድን ነው? መሰራጨት አቅሙ ከፍ ያለ ነው። ባልተከተቡ ሰዎች ላይ ደግሞ ህመም ሲይዝ ወደ ሆስፒታል መውሰድ እድሉም ከፍ ያለ ነው። ስለዚህ አሁን ያለው ወረርሽኝ በአብዛኛው ያልተከተቡ ሰዎች ወረርሽ ኤፒደሚክ ኦፍ አን ቫክሲኔትድ? ያልተከተቡ ሰዎች ወረርሽኝ ነው አሁን ያለው። ስለዚህ ግዴታ የሕዝቡን የመከተብ መጠን ከፍ እስካላደረግን ድረስ በዚህም ነገር ማሸነፋቸል፣ እዚህም ክትባቱ እንደ ልብ ባለበት አሁንም ከፈተናው አልወጣንም እያሉን ነው። በእድሜስ ደረጃ፣ ቀደም ሲል በእድሜያቸው አንጋፋ የሆኑ ተደራራቢ የጤና መታወቅ የሚታይባቸው የትንፋሽ በሽታዎች ያሉባቸው በእንደዛ አይነት ሁኔታ ውስጥ ያሉት ይበልጥ የሚጋለጡበት ጊዜ አልፎ ዛሬ በአንጻራዊ ጤናማ ሁኔታ ያሉ ወጣቶችም ይጋለጣሉ። ሆስፒታልን ያጣበቡት ወጣቶች ናቸው የሚለው ነገር ይነገራል። በእርሶ ተቋም ይህ አይነት ሁኔታ ይታያል፣ ዶክተር አሰፋ? እኛ አካባቢ በአጋጣሚ የክትባቱ ከቨሬጅ በጣም ከፍተኛ ስለሆነ በጣም ብዙ ሰው ተከትቧል። ያልተከተበ ሰው መጠኑ እጅግ በጣም ትንሽ ነው በተለይ ነው የምሰራበት አካባቢ። ነገር ግን ሌላ ቦታ ላይ ስናይ እንግዲህ አሁን ያልተከተበው ማነው ስንል በአብዛኛው በፊት ከፍተኛ ሪስክ የነበራቸው እድሜያቸው ከፍ ያለ ብዙ ሰዎች ከፍተኛ የክትባት ከበረጃ አግኝተዋል። ነገር ግን ወደ ወጣት አካባቢ ስንመጣ ነው አሁን ወጣቱ ምንም የሚሆን ነው ያልመሰለው አልተከተበም በብዛት ስለዚህ እዛ ላይ ነው አሁን ሞር ኢንፌክሽን ያለው ሆስፒታልም የሚሄደው ወጣት የሆነ እና ብዙም የጤና ችግር የሌለበት ነው አሁን በአብዛኛው የሚታየው። ይሄ ሁሉ እንግዲህ አሁንም ያለ መከተብ ውጤት ነው። መልካም ዶክተር አሰፋን ይሄ ምርጫ እያለ በድሉ መጠቀም ያልቻሉ ሰዎች በራሳቸውም ላይ ለሌሎችም የሚያመጡትን ጣጣ፣ ምናልባትም የበሽታውንም ሰንሰለት ለመበጠስ የማያስችል ሁኔታ የፈጠረበትን የገለጹት የምናወራው ዛሬ ባለን መረጃ አንድ መቶ ስልሳ አንድ ሚሊዮን ሰው ሙሉ በሙሉ የተከተበበት ከአጠቃላይ ሕዝቡ 49 በመቶ በላይ የተከተበበት አገር ውስጥ ነው። ምርጫው ኖሮ በተለያዩ ምክንያቶች እድሉን መጠቀም ያልቻሉ ሰዎች ነው። በአንጻሩ ግን የተቀረው ዓለም ላይ ክትባቱን መገኘት በተስፋ የጠብቅበት ሁኔታ ነው ያለው። ዩናይት ስቴትስም በስፋት ቃል በገባችው መሰረት ወደ 80 ሚሊዮን ክትባቶችን በዓለም ዙሪያ ለማሰራጨት ወይም ለመለገስ ፈቅዳለች። እኔና እርስ በምነጋገርበት በዛሬ ዕለትም ዛሬ ይሁድ ሃያ አምስት ሚሊዮን ክትባቶች ለአፍሪካ ሀገሮች መስጠት እንደታሰበ እና ቅድሚያ አሁን ከሚያገኙት የሚቀጥለው ክትባት ከሚደርሳቸው ሀገሮች ሶስቱ አንዷ ኢትዮጵያ ሆኗ በዜና ዘገባ ተገልጿል። እስኪ እናዛም ዶክተር አሰፋ ምንም በሌለበት ያለው ሁኔታ የክትባቱ መድረስ በጉጉት ይጠበቃል ባለበት ሀገር ግን ደግሞ ሃምሳ በመቶ በላይ ሰው ያልተከተበበትን ሁኔታ እያየን ነው። ክትባት ብዙ ጊዜ የሚወስድባቸው እንደ ኢትዮጵያ መሰል ሀገሮች ምንድን ነው ጣቸው ክትባቱ ገና ነው እና አሁንም እየተላከ ቢሆን ልከው የሚሰጠው ክትባት ያው መጠኑ በአፍሪካ ደረጃ ሲበተን ትንሽ ነው። ለየ ሀገሩ የሚደርሰው ገና ነው። ስለዚህ የእኛ ሀገር አሁን ምንድን ነው አንድ ትልቁ ነገር ቫይረሱ አሁን ለምሳሌ ዴልታ የምንለው እስካሁን ጋየናቸው ቫይረሶች ከሰው ለሰው ለመዝለል ከፍ ያለ አቅም ያለው ነው ለመተላለፍ በፍጥነት ለመተላለፍ እና ለምሳሌ ህንድን በአስደንጋጭ ሁኔታ እንደዛ እንዳደረጋት ሌላ ሀገር ምስት እንደሳይነት ነገር ሊፈጠር ይችላለሁ የሚለውን አእምሮ ውስጥ ጊዜ ማስገባት ያስፈልጋል። ከዚህ ውስጥ እንዳየ ነው። ለምሳሌ ብራዚል ሲሄድ ቫይረሱ ያልተጠበቀ አይነት በጣም ከፍተኛ አይነት ወረርሽኝ ባለ የተፈጠረው እንድንም የሆነው በሚቀጥለው የትኛው ሀገር ይሆናል፣ ገና ከተባ ስላልደረሰ ማወቅ ስለማንችል አሁንም አሁንም በጣም ከፍተኛ ጥንቃቄ ያስፈልጋል። የምንላቸውን መሰረታዊ ነገሮች በተለይ ማስክ ማስክ በጣም በጣም በጣም አስፈላጊያል ነው። ዲስታንስ መጠበቁን እነ የሀይጅን ነገሮች ማድረጉን አሁንም እዛ ላይ ማተኮር ያስፈልጋል። ሁለተኛ ለቀቄ ማለት ነገር እና ህዝብን የሚሰበስቡ ነገሮች እንደ ሰርግ ይሄ ግራጁዌሽን፣ ክርስትና ምን እየተባለ ሰው የሚሰበስብባቸው ኢቨንቶች ከሆኑ እንኳን ውጪ መደረግ አለባቸው። ዲስታንስ ጠብቆ አሁንም አንድ ክፍል ውስጥ የሚደረጉ ነገሮች የዚህ ወረርሽኝ ታሪክ ገና ተጽፎ አላለቀም። ቫይረሱ እየተቀያየረ ገና ምን እንደሚመጣ ስለማይታወቅ አሁንም በተለይ ኢትዮጵያን ሀገሮች ከፍተኛ ጥንቃቄ ሆን ያስፈልጋል። ካለፈውም ጊዜ በበለጠ ነው መጠንቀቅ ያለበት ሰው። ምክንያቱም የቫይረሱ የመተላለፍ አቅም ከፍ ያለ ስለሆነ ሲይዝም ደግሞ ጠንከር ማድረግ ስላለ፣ ክትባት ገና ነው ለኛ። ግን ክትባት መጣ ተብሎ አጋጣሚ በሚገኝበት ጊዜ ሁሉም ሰው እንደው ሁለተኛ ሀሳብ ሳያስገባ መከተብ ወዲያው መምረጥ አለበት። ይሄ ስለ ክትባት የሚነገሩትን መጥፎ ነገሮች አዕምሮ ውስጥ ማስገባት እና ስራ ላይ ማዋላ አያስፈልግም። አሜሪካ ሀገር እንደምናየው ክትባት ኖሮ ያልተከተቡ ሰዎች ነው አሁን እየተጎዱ ያሉት። ስለዚህ እኛ ሀገር አጋጣሚው ሲገኝ መከተብ፣ ከዛ በፊት ግን አሁንም ገና ስለሆነ የክትባት እድላችን መሰረታዊ ነገሮችን መከላከል ላይ መቀጠል አለብን። ዓለም አቀፍ ሁኔታን ወደሚመለከት ርዕስ ልውሰደውና ባለፈው ዓመት ከነበረ ልምድ አንጻር ሰዎች በብዛት በሚገኙባቸው አካባቢዎች እርሶ የኢትዮጵያውያን ሲገልጹ የምረቃ ስነ ስርዓቶች፣ ሰርጎች እና ሰዎች በብዛት የሚሰባሰቡባቸውን የተለያዩ ሁኔታዎች እንደገለጹት እነኚህ ሁኔታዎች ለቫይረስ መዛመት በጣም አመቺ አጋጣሚ መፍጠራቸውን ባለፈው አመት ትልቅ ትንሽ ሳይባሉ አብዛኞቹ መሰረዛቸውን እናውቃለን። አሁን ተስፋ የሰጠ ሁኔታ በዓለም ደረጃ መፈጠሩ፣ የክትባቶቹ በብዛት የመሰራጨት እድል ከእለት ወደ እለት እያደገ እየጨመረ መምጣቱ፣ ታላላቅ የስፖርትና ሌሎች ዝግጅቶችንም መልሶ ወደ ማምጣቱ አዝማሚያ እየተሄደ ነውና አንድ ሳምንት ባልሞላ ጊዜ ውስጥ የሚከፈተው ቶኪዮ ኦሎምፒክ ምናልባት ዓለምን በትልቅ ደረጃ የምታስተናግደው የመጀመሪያው ትልቅ ፈተና መታያ ተደርጎ ተወስዷል። ይሁንና ለፕሮግራሙ የተመደበው ክፍለ ጊዜ አበቃ እንጂ ፕሮግራሙ አላበቃም። ዶክተር አሰፋ ለቀደመው ያሉላ ጥያቄና እንዲሁም በሌሎች ተያያዥ ጉዳዮች ዙሪያ የሚሰጡትን አስተያየት ይዞ በተከታዩ ፕሮግራም ይመለሳል። ለአሁኑ ግን ዶክተር አሰፋን ለጊዜያቸው እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያዘጋጀናቸው ፕሮግራሞች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ብርሃን ኃይሉ በቅንብሩ አብራን ነበረች። ሲድራ ደግሞ የስርጭት መሐንዲሱ ነበር። ሰላም፣ በደህና ሰንብቱ።